ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ አብጣሙ ስዩም አብሬያችሁ አመሻለሁ። ስሙ ኦዲዮ ቦክስ በኢትዮጵያውያን ደራሲዎች የተጻፉ መጽሐፍት በድምፅ እየተተረኩ የተቀመጡበት የበይነ መረብ ላይ አውታር ነው። ወደ አርባ የሚጠጉ መጽሐፍትን በአንድ ዓመት ዕድሜው ለአድማጮች ያቀረበው አገልግሎት መስራች ነዋሪነቱን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገው ይሄነው ሽፈራው ነው። በዚህ ምሽት ከይሄነው ጋር በተያያዥ ጉዳዮች ላይ እንጨዋወታለን። በየጣልቀው አጫጭር ተረኮችን ጥ ሙዚቃዎችንም እንሰማለን። አብራችሁን ስለምታመሹ አስቀድሜ በእጅጉ አመሰግናለሁ። ይሄ ነው የአንጋፋና ወጣት ደራሲያን ስራዎች ልምድ ባላቸው ተራኪዎች የሚቀርቡበትን አውታር ለመጀመር ምክንያቶቹን እንዲያስረዳኝ አስቀድሜ ጠይቅ ያለው። ወደዚህ ሀሳብ ያስገባኝ ነገር መጀመሪያ ይህንን አንድ ላይ የሚሰራውን ከመመስረታችን በፊት ከስራ ውጭ ብዙ ጊዜ ስራ ቴክኖሎጂ ጋር የተገናኘ ነው። ኔትወርኪንግ እና ሴኪሪቲ ጋር የተገናኘ ነገር። ግን ከድሮም ጀምሮ መጽሐፎችን ማንበብ በማንኛውም ባለኝ ትርፍ ጊዜ በአብዛኛው በኢትዮጵያውያን ደራሲያን የተጻፉ ጊዜያዊ ታሪካዊ፣ አዝናኝ እና ማህበራዊ መጽሐፎችን አነብ ነበረ እና በሰዎችም ከኢትዮጵያ ሲመጡ በአብዛኛው የምጠይቃቸው የነበረው መጽሐፍ አዳዲስ መጽሐፎች አነጋጋሪ እና ወይም በጥሩ ተቀባይነት ያላቸውን መጽሐፎችን ካለው የህብረተሰቡ የንባብ ባህል ጋር ጎን ለጎን ለመሄድ ነበረ። እንደ አጋጣሚ እሱ አንደኛው መጽሐፎች ትልቁ ችግር የነበረው ከወጡ በኋላ በተወሰነ ህትመት ስለነበረ ለገበያ የሚቀርቡት ወዲያው ተሸጠ ያልቃሉ ጥሩ ጥሩ የሚባሉት መጽሐፎች። ሁለተኛው መጽሐፍ እንግዲህ አንድ መጽሐፍ ቀላል ሊሆን ይችላል፣ ግን አስር መጽሐፍ አምጡልኝ ካል በተለይ በሰዎች የምንከሆኑ ክብደት አለው። ያ ክብደት በሚመጡት ሰዎች ላይ የራሱን ጫና አለው። ያንን ክብደት የተወሰነች ስለሆነች ለራሳቸው ሊጠቀሙባት ይፈልጋሉ። ሁለተኛው አሁን መጽሐፎቹን መጽሐፍ ከሚያነቡ ሰዎች ነው። በእነሱ አስተያየት ወይም ይሄ ጥሩ ነው በሚል ነው የሚገኘው። አንዳንዴ እኔም አውቀው ሰው ያንን መጽሐፍ ካላወቀው መጽሐፉን የማግኘት እድሉ የጠበበ ነው የሚሆነው። እና የመጀመሪያው ከዛ የተነሳ ነው። ከዛም በኋላ መጽሐፉ ከመጣም በኋላ ወይም እዚህ ከተገኘ በኋላ ማንበቢያ ጊዜው በአብዛኛው ረጅም መንገድ ለምሳሌ በስራም መኪና ላይ በመንዳት የሚጠፋ ይሆናል። ወይም ሌሎች ተዛማጅ ስራዎችን እየሰራን ምናልባት ሙሉ አእምሯችንን የሚወስዱ ስራዎች ላይ ሆኑ ይችላሉ። ነገር ግን እጃችን ወይም አይናችንን የሚጠይቁ ስራዎች ናቸው። ለምሳሌ በቀላሉ መኪና ለረጅም ሰዓት እየነዱ እንደመሄድ ወይም ውጭ ላይ ወክ ማድረግ ወይም ጆግ ማድረግ ቢሆን በነዛ ሰዓታት ላይ መጽሐፎቹ በዛ አይነት ሁኔታ ቢገኙ በቀላሉ ያንን መጠቀም ይቻላል በሚል ነው። ሌላ እዚህ ሀገር ወይም አሜሪካ እና አውሮፓ በትልቁ የኦዲዮ ቡክ ወይም መጽሐፍን በድምፅ እየገባ በአብዛኛው ሰው ህይወት ውስጥ እንደ አንድ እለታዊ እውቀትን የማግኛ መንገድ እየተጠቀሙበት ያለ ነው። ከዚም ውጭ ቴክኖሎጂው የማቀራረብ ባህሪ ስላለው ያንን የማቀራረብ ባህሪ በመጽሐፎች ላይም ሊሆን ይችላል። አሁን ያለው አካሄድ ዓለምም እየሄደበት ያለው የአማርኛ መጽሐፎች ብለን የጀመርነው ከዛ ግን ከሌሎችም በዛ ቲም ውስጥ ካሉ ሰዎች ጋር የአፍሪካን አጠቃላይ ስቶሪቴሊንግ፣ ቴሊንግ ካልቸር እናያለን። ከመጽሐፍ ከመጽሐፋቸው በፊት ብዙ ታሪኮች በተረት እና በሚቶሎጂ ኦር በአፈ ታሪክ መልክ የተቀመጡ ታሪኮች ያሉበት ነው። ከዛ ነው እያደገ ያ ታሪክ በተለያየ ፎርማት ወደ ፕሪንቲንግ ሲጀመር የገባው። ስለዚህ ይሄ ያንን ባህላዊ የሆነ በፔፐር ላይ ዲፔንድ የሚያደርግ ፕሪንቲንግ በመርዳት በማገዝ መጽሐፎችን ተደራሽነታቸውን ማስፋት ይጀምራል ወደሚል ተለቅ ወዳል ሀሳብ ወስደነው ነው። ጥላዬ አንዱ ጋር ተጠግቶ ሲያደምጥ ወሬው ዛሬ ስለ ምንትዋ ትዋብር ግዝና ነው። እቴጌቱ ወንድ አልወለዱ፣ ንጉሥ እንዴት አድርገው ነው አልጋ ወራሽ የሚያገኙ? ፊት የወለዷትም ሴት ናት አሉ። እቴጌም ሴት ወለዱ ጉድ ነው በለኛ። ጉድም ጉድ ነው እንጂ። ጥላዬ አላስቻለውም፣ ጣልቃ ገባና ምኑ ላይ ነው ጉዱ? አለ። እርግኝ ምን ያለ ዥል ነው በሉ። የተዣዣለ ሴት መንገሥ እንደማትችል አቅም ሆኖ ነው። አይበለውና እቴጌ ሴት ቢወልዱ እንዴት ሆኖ ነው ንጉሡ አልጋ ወራሽ የሚኖራቸው? በል እስቲ ንግርኝ። በስካሁኑ ሂደት ከ30 በላይ የሆኑ መጽሐፍት በመተግበሪያው አማካኝነት ለአድማጮች እንደተዘጋጁ አይቻለው። እኒህ መጽሐፍት በነማን የተተረኩት? መጽሐፍቱን መርጦ በድምፅ አስተርኮ ለአድማጮች የማቅረቡ ሂደትስ ምን ያክል ልፋት አለሁ? መጽሐፉን በዚህ መተግበሪያ ላይ ለመዋል ከመነሻው መጀመሪያው የኮፒራይት ትልቅ ይሸ አለ። አብዛኛው ደራሲዎች ጋ መጀመሪያ የአኩዚሽን ፓርት ነው ወይም ሄደን ደራሲዎቹን ኮንታክት አድርገን የእነሱን ፈቃደኝነት ጠይቀን ከዛ በኋላ የኮፒራይት ኢሹ ስላለ ለእነሱ የሚገባ የሮያል አግሪመንት ኮንትራት አግሪመንት ሳይን አርገን ከዛ በኋላ ነው የነሱ ፈቃድ። አሁን እስካሁን ድረስ አንደኛው ትልቁ ቻሌንጅ ወይም ፈተና የሚጀምረው ከዛ ጋር ነው። ነገሩ አዲስ ከመሆኑም አንጻር ያለው የተቀባይነት ዝንባሌ ብዛም የማያደፋፈር የሆነበት የራሱ ምክንያት ብለን የምንወስደው በርካታ ወጣት ደራሲያን እንዲሁም ነባሮች ኦፍኮርስ አሁን እዚህ መጽሐፍ እዚህ ካሉት ውስጥ ካየን ነባር ደራሲያን ከሚባል ትልልቅ ስም ያላቸው ከነ አዳም ረታ ተርታ እነ ህይወት ተፈራም ፈቃደኝነታቸውን ገልጸው እያበረታቱን አብረን ይሰራሉ። በዛው ልክ ግን ቅድመ ሁኔታዎችን እንድናመቻች እንደ አዲስ ካምፓኒ ሳይሆን ብዙ እንደ ኖረ ካምፓኒ ብዙ አይነት ጥያቄዎችን የሚያቀርቡ ደራሲዎችም አሉ። እዛ ጋ የመጀመሪያው ቻሌንጅ ነው ደራሲዎችን ተግባብቶ እሺ ብሎ መጽሐፋቸው በኦዲዮ እዚህ ጋር ማንሳት የምፈልገው እንግዲህ አንተም አስተውለ ከሆነ በአሁኑ ጊዜ እያንዳንዱ መጽሐፍ በዚህ አሁን በአሜሪካም ሆነ ዩሮፕ ውስጥ ያሉ ሲታተሙ ሁለቱም እኩል ነው የሚታተመው አሁን በቅርብ የታተሙ መጽሐፎችን ትልልቅ የፖለቲካ ፊገሮችን፣ ወይም የኢኮኖሚስት የሚያሳትሟቸው እንዲሁም ሌሎች አጨቃጫቂ መጽሐፎች ወረቀት በፔፐር ፐብሊሽ ሲደረግ ልክ በዛ ልክ ኦዲዮም ይለቀቃል። ምክንያቱም ሁለቱንም አቬለብል አድርገው ነው በተለያዩ ፕላትፎርሞች ለአድማጮቻቸውም ለአንባቢዎቻቸውም አቬለብል የሚያደርጉት። ያንን ባህል እስክንደርስ ደራሲዎቻችንን ኮንቪንስ ማድረጉ የራሱ አንድ ትልቅ ቻሌንጅ ነው። ደራሲዎችን ፈቃደኝነት ካገኘን በኋላ ወደ ፕሮዳክሽን ነው የምንሄደው። መጀመሪያ ግን ሲጀመር የነበረው ይሄ መተግበሪያ ፕላትፎርም በመሆን ብቻ እንዲያገለግል ነው። ፕሮዳክሽን ውስጥ የመግባት ኢንቴንሽን አልነበረንም። ፕላትፎርም ይሆንና ፐብሊሸሮች አሁን ያሉ ሌሎች በዚህ በፕሮዳክሽን ላይ ያሉ ሙያ ላይ የተሰማሩ ሰዎች ወር ድርጅቶች እነዚያን መጽሐፎች ከደራሲዎች ጋር ያለውን ኮንትራክትም አግሪመንትም ኮፒራይቴሽን ጨርሰው ያለቀለት ስራ ቢያመጡልን፣ እኛ አዘ ፕላትፎርም ስ ላ ምንድነው ኦንላይን ቡክስቶር ብለን ልንወስደው እንችላለን። አሁን ቡክስቶር ስንሄድ ቡክስቶሩን ኦን የሚያደርገው ሰውዬ መጽሐፉን አያሳትም ኔሴሰርሊ። አሉ ወደዛ የሚሄዱ የበይነ መረብ ላይ ቤተመጽሐፍት እንደማለት ነው እንደማለት ነው። መጽሐፉን ደራሲዎች ከደረሱትና ወደ ገበያ ከመጣ በኋላ እኛ ለአንባቢዎች ወይም ለአድማጮች ማቅረብ ነው። አሁን ግን ባለው እዛ ፕሮዳክሽን ላይ የሚሰራ ስለሌለ ወደ ፕሮዳክሽን ስንሄድ መጀመሪያ የምናደርገው ተራኪዎችን ለአንድ መጽሐፍ ተራኪ ከደራሲው ባላነሰ መልኩ በድምፅ ሲቀርብ የራሱ አስተዋጽኦ አለው፣ በጣም ትልቅ እንደውም። እዚህ ላይ ያሉት ሜክ ኦር ብሬክ ነው ተራኪው ሮል። በፍጹም ሰው ከዛ በኋላ ምንም አይነት ኦዲዮ ቡክ እንዳይሰማ የሚያደርግም ተራኪ ሊሆን ይችላል። ከዛ በኋላ ለምሳሌነት የምናነሳው ካሁን በፊት የተጠረኩ እንደ ፍቅር እስከ መቃብርና ኦሮማይ ላይ ጋዱ ተክለ ማርያም ኦሮማይ ላይ የነበረው ፐርፎርማንስ ወይም ወጋየሁ ንጋቱ ከርሰ መቃብር ላይ የነበራቸው ፐርፎርማንስ መጽሐፎቹን ህያው እንዲሆኑ አድርገዋቸዋል። እና ያ ትሬንድ አለ ሁል ጊዜ። ስለዚህ ተራኪዎችን የምናገኘው ብዙ ጊዜ ከአሁን በፊት የመተረክ ልምድ ካላቸው በተለያየ በአሁኑ ሰዓት በትረካ ወይም በንባብ ስራ ላይ የተሰማሩ ሰዎችን እዚህ ጋ ማንሳት የምፈልገው መጀመሪያ ላይ እዝራ ከተወዳጅ ሚዲያ ስራውን በምንጀመርበት ጊዜ የራሱን ስራዎችም በነጻ እንድናገሩ ከመስጠት አልፎ ተራኪዎች ሪክሩት በማድረግ በመመልመል ለዚህ ስራ ሊበቁ የሚችሉትን ከኛ ስራ ጋር እንዲያግዙን በማገናኘት ትልቅ እርዳታ አርጎልናል። ከዛ በኋላ በራሳችን ያገኘናቸው ተራኪዎች አሉ። መጽሐፎቹ ላይ የደራሲና የተራኪ ስም አንድ ላይ ነው የምንጽፈው። ጥሩ ስራ ሰርተናል ብለን ከምናምናቸው ስራዎች መካከል ዋና ዋና የምንላቸው ተራኪዎች አሉ። ለምሳሌ ጎንደርን ፍለጋ የሚለው መጽሐፍ ላይ የሄኖክ ስዩም መጽሐፍ ነው። ዋሲውን በላይ እዛ ላይ በትረካ ተሳትፏል። ከዛ ውጪ እመጓ የሚል መጽሐፍ አለ። እመጓ ላይም የአለማየሁ ዋሴ ሸቴ መጽሐፍ ኢሳያስ አስራት እሱንና የተለያዩ መጽሐፎችን ተርኮልናል። እንዲሁም የጥላሁን ገሰሰን ታሪክና የማማ በሰማይ ላይ ወጣቷ ጋዜጠኛ ኤልዳ ግዛቸው በጣም በጥሩ ሁኔታ መጽሐፎችን ተረካናለች። ከዛ ውጪ የተለያዩ ቋንቋዎችንም ስላሉ አሁን በአይነቱ የመጀመሪያ የሆነ የጉራጊኛ መጽሐፍ የጫሙት ሽካ የሚባል የተጻፈ መጽሐፍ የገብረ ኢየሱስ ኃይለማርያም መጽሐፍ ነበር። ቶፊቅ መኖር የሚባል ተራኪ ልምድ ያለው በጥሩ ሁኔታ ተረኮልናል። የኦሮምኛ መጽሐፍ ሀዊ የሚባል መጽሐፍ ነበረ። የኢሳያስ ወርዶፋ የጋሽ ኢሳያስ ወርዶፋ መጽሐፍ ሀሊማ ውስማን እሷም ልምድ ያላት የረጅም ጊዜ ጋዜጠኛ ነች ተርካናለች። እና የምናገኛቸው ከአሁን በፊት የተረኩ እና በጋዜጠኝነት ሙያ ላይ ያሉ ናቸው። አብዛኛው ኦርኬስትራውና ድምፃውያኑ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ቦታቸውን ለመቆናጠጥ ሌት ተቀን መትጋት ጀምረዋል። በዚህ ጊዜ በሳምንት ሁለት ቀን ማክሰኞና ሐሙስ ከ11 ሰዓት ጀምሮ የክብር ዘበኛ ድምፃውያን ዘፈኖችን ለሕዝብ የሚያስደምጠው የጠቀል ራዲዮ ሰፊ አድማጭ እያገኘ ነበር። የሙዚቃ ክፍሉ ባልደረቦችም ቶሎ ቶሎ አዳዲስ ዜማዎችን ወደ ብዙሀኑ አድማጭ ለማድረስ በመጓጓት ጠንክረው ይሰሩ ነበር። ጥላሁን ገሰሰ፣ ብዙነሽ በቀለ፣ ተፈራ ካሳ፣ እሳቱ ተሰማና ተዘራ ሀይለ ሚካኤል የሚባሉት ስሞች በሳምንት ሁለት ቀን የሚሰራጨውን የጠቅል ራዲዮ በህዝብ ተወዳጅ አደረጉት። በክብር ዘበኛ ኦርኬስትራ ውስጥ የጥላሁን የዘፋኝነት ተሰጥኦ እየታወቀ መጣ። በህዝብ ዘንድ በተለይም የጥላሁን የተፈራ የእሳቱና የብዙ ነሽ ድምጾች ተለይተው መታወቅና መወደድ ጀመሩ። ወንዱም ሴቱም ጥላሁን ገሰሰ ማለት ሲጀምር ወጣት ሴቶች በመልክ የማያውቁትን ጥላሁን ለማየት መጓጓት ሲጀምሩ፣ ይልቁንም በ አስራ አምስት ቀን አሊያም በወር አንድ ቀን በክብር ዘበኛ መሐንዲስ ግቢ ሜዳ ላይ ለህዝብ በሚቀርበው የሙዚቃ ዝግጅት በርካታ የአዲስ አበባ ህዝብ እየታደመ ጥላሁንን ማየትና መውደድ ሲጀምር ሁኔታው ልጅ እግሯን ፈለቀችን እረፍት ነሳት። እያደር የቅናት ስሜቷ እየበረታ በመሄዱ ችላ እየተባልሁ ነው የሚል ስሜት አደረባት። ከዚህ ስሜት የመነጨ ኩርፌዋን ለመግለጽ በማሰብ ይመስላል አንድ ቀን ለጥላሁን ሰዓት ነግረው ቤቱን ጥላለት ወደ እናቷ ሄደች። ስሙ የተሰኘውን መጽሐፍት እየተተረኩ የሚቀርቡበት መተግበሪያ ፈጣሪና ዋና ስራ አስኪያጅ ከሆነው ይሄ ነው ሽፈራው ጋር የጀመርነው ጨዋታ አላበቃም። አጫጭር አለም አቀፍ ኪናዊ ወሬዎችን ካካፈልናችሁ በኋላ እንመለሳለን። 46ኛው የዩናይትድ ስቴትስ ፕሬዚደንት ሆነው የተመረጡትን ጆ ባይደንን በዓለ ሲመት ለማድመቅ ረቡ አመሻሹን ደማቅ የበይነ መረብ ላይ የሙዚቃ ድግስ ቀርበዋል። አሜሪካንና ክብር በተሰኘው በዚህ ድግስ በሀገሪቱ የተለያዩ ጫፎች ያሉ ህዝቦችን የሚወክሉ መከባበርና መዋደድን የሚያበረታቱ ተስፋ ፈንጣቂ ሙዚቃዎችና መልእክቶች ቀርበዋል። ዴሚ ላቫቶው፣ ጀስቲን ቲምበርሌክ፣ ጆን ሌጀንድ እንዲሁም ኬቲ ፔሪ የሙዚቃ ስራቸውን ካቀረቡት መካከል ናቸው። ቀልብ ሳቢ የሆነው የርችት ወይንም የእሳት አበባ ተኩስ የድግሱ ማክተም Ela aí, cara boa. እንግሊዛዊውን ሰላይ ጄምስ ቦንድን ዋና ገጸ ባህሪ አድርጎ የተሰራው አዲስ ፊልም ለተመልካቾች የሚቀርብበት ጊዜ በድጋሚ ተራዝመዋል። ኖ ታይም ቱ ዳይ ተዋናይ ዳንኤል ክሬግ ዘናጩን ሰላይ ሆኖ የሚሰራበት የመጨረሻው ፊልሙም ይሆናል ተብሏል። 200 ሚሊዮን ዶላር የወጣበት ፊልም የሚታይበት ጊዜ ወደ ቀጣዩ ዓመት ጥቅምት የተራዘመው የኮሮና ቫይረስ ተመልካቾችን ከሲኒማ ቤቶች ማራቁን ተከትሎ በተከሰተው መሰናክል ምክንያት እንደሆነ ሮይተርስ ዘግቧል። ላለፉት ስድስት አስርት ዓመታት ዕውቅ ሰዎችን በሚጠይቃቸው ወሳኝ ጥያቄዎች ስሙን የገነባው ጋዜጠኛ ላሪ ኪንግ በ87 ዓመቱ ዛሬ ማረፉን ሮይተርስ ቀደም ብሎ ዘግቧል። ስመጥሩ ጋዜጠኛ ለኅልፈት የተዳረገው በኮቪድ-19 ቫይረስ መያዙን ተከትሏል። ወደ ዛሬ እንግዳችን ከመመለሳችን በፊት የሙዚቃ አፍታን ውሰድ። ወጣቱ ድምፃዊ ካሌብ ክፍሌ ወስኗል ይለናል

What a ደመጥ ላይ የሚገኘው ጋቢና ቪኦኤ ነው። ከአሜሪካ ድምፅም ወደ እናንተ የሚደርስ ሳምንታዊ መርሃ ግብር ነው። የዛሬ እንግዳችን ስሙ የተሰኘው ያንጋፋና ወጣት ደራሲያን ስራዎች በድምፅ ተተርከው የሚቀርቡበት አገልግሎት መስራች ይሄ ነው ሸፈራው ነው። እንዲህ ያለው አገልግሎት ምን አይነት እርባና አለው ብሎ የሚጠይቁ አሉ። በእርግጥ መጽሐፍት በድምፅ ተተርከው በመቅረባቸው ማህበረሰቡ የሚያተርፈው ትርፍ ምንድን ነው? ማህበረሰባዊ ፋይዳቸው ምንድን ነው? በልዩ ሁኔታስ ተጠቃሚ የሚያደርጋቸው የህብረተሰብ ክፍሎች አሉ ወይ? ጥሩ ጥያቄ ነው። በሙሉ በሙሉ አዎ ነው መልሱ። በእኛ በኩል ምሳሌ ማንሳት የምንችላቸው የመጀመሪያው ማየት የተሳናቸው ሰዎች አሉ። መጽሐፎች በተለያየ ሁኔታ ተጽፈው ብቸኛ ያንን መጽሐፍ እንደ ሌላው ሰው ማገናዘቢያ እና ኢንጆይ ሊያደርጉ የሚችሉበት መንገድ በማዳመጥ ብቻ ነው። ፊክሽንስ ወይም ለተለያዩ ማህበረሰባዊ መጽሐፎች ብቻ ሳይሆን ትምህርታዊ መጽሐፎችንም ያጠቃልላል። በተለያየ ምክንያት መጽሐፍ እንደዚህ ይዘው ማንበብ የማይችሉ ሰዎች ሊኖሩ ይችላሉ። እድሜያቸው የገፋ ሰዎች አሉ። ሁለተኛ ደግሞ በትምህርት ላይ ማንበብ ዲስሌክሲያ የሚባል አይነት በቀስታ ነገሮችን የመገንዘብ የሚያጠቃቸው ኤርሊ ስቴጅ ላይ ያሉ ተማሪዎች አሉ። ለእነዚህ ሰዎች መጽሐፉን በአካል ይዘው በጆሯቸው እየተረዱ በቀላሉ ነገሮችን ሊማሩበት የሚችሉበት መንገድ አለ። ከዛ ውጭ በስራ ባህሪያቸው ለረጅም ጊዜ መንገድ ላይ ያሉ ሰዎች አሉ። ለረጅም ጊዜ የሆነ ተደጋጋሚ ስራ የሚሰሩ ነገር ግን መጽሐፎችን ሊያዳምጡ የሚችሉበት አይነት ስራ ላይ ያሉ ሰዎች አሉ። በቀላሉ እነዚህን ሰዎች ይረዳቸዋል። ከዛም ባለፈ ለምሳሌ ከሀገራቸው ውጭ የሚኖሩ ሰዎች ጋር የሚወለዱ ቋንቋ ችሎታቸውን በተቻለ እንዲያሳድጉ እና ያለውንም ታሪክ ካለው ሁኔታ ጋር አገናዝበው እንዲረዱ የሚችሉበትን አጋጣሚ ይፈጥርላቸዋል። ተማሪዎች ብዙ ጊዜ በስራ ላይ ሆነው ጥናት ማንበብ ያለባቸው በርካታ መጽሐፎች ቢኖሩ በቀላሉ ይሄንን ነገር ማድረግ ይችላሉ። እዚህ ጋር ከፈቀድክልኝ አፑ ላይ ያሉ ቁጥ ለምሳሌ በፍጥነትና በቀላሉ ለማድረግ አንድ ሰው መጽሐፉ ከጀመረ በኋላ በቀላሉ ነገሮቹን ወደፊትና ወደኋላ ማድረግ ይችላል። ወይም ደግሞ ኖት መውሰድ ይችላል። መጽሐፉን ጀምሮ እየሰማ እያለ የሆነ ቦታ ላይ ለወደፊት ማስታወስ የሚፈልገው ለሌላ ሰው ፎርዋርድ ማድረግ የሚፈልግ ቢኖር እዛስ ደቂቃ ላይ ሰላሳ አምስተኛዎች ደቂቃ ሀያ አራተኛው ሰከንድ ላይ ብሎ በራሱ ቴክስት ኖት መጽሐፍ ይችላል። ለጥናት ይሄ አሁን አንዳንድ ዋና ዋና ፖይንቶችን የትምህርት መጽሐፍ ሊሆን ይችላል። የምንሰማው ሁልጊዜ ፊክሽን ብቻ አይደለም። የምንሰማው አሁን የጀመርነው እኛ ሰዎችን ኢንትረስታቸው እንዲኖር በፊክሽን ነው እንጂ የጀመርነው በማንኛውም በፕሪንት መልክ ያለን መጽሐፍ ወደ ኦዲዮ መቀየር ነው። አለማቸው ራህማቱ ከዩኒቨርሲቲው ትምህርቱን አቋርጦ ከወጣም በኋላ ሕይወት ክፉኛ አራወጠችው። የስዕል መሥሪያ ቁሳቁሶችን ማሟላት ቀርቶ የዕለት እንጀራውንና የአካል ማረፊያውን እንኳ በበቂ ሁኔታ ማግኘት በአያሌው ተቸገረ። እኔ እኮ ብዬ ነበር አልሰማልከኝ እንጂ፣ አለ ኬሎ። ሲጃራውን አንዴ ያህል ወደ ውስጥ በኀይል ስቦ ጢሱን እየሳበ ወደ ውጪ እያወጣ ማለቱም ብላል። ቢሆንም አሁን መንገድ አላጣለትም ብሎ ማድረግ የሚኖርበትን አሰላሰለ። እናንተ የምትሰጡት አገልግሎት ፈጣን ትርፍ የሚገኝበት አይነት አይደለም። ልፋቱና ትርፉ በማይመጣጠኑበት መስክ ውስጥ ለመቆየት የወሰንክበት ምክንያት ምንድን ነው? እናንተን የመሰሉ ሰዎች ከመጽሐፍት ጋር ያላቸውን ግንኙነት እንዲያሳድጉ ለማበረታታት እየጣሩ ያሉ ሰዎችን ስራ ለመደገፍ ምን መደረግ አለበት? ስትላለ እሺ፣ የመጀመሪያው ጥያቄ ለመቆየት ምን አነሳሳል የሚለው አይ ቲንክ መጀመሪያም ስነሳ ፕሮፊት ሜክ ለማድረግ ወይም ትርፍ ለማግኘት አልነበረም። እንደ አጋጣሚ ለረጅም ጊዜ የተማርኩትም ቴክኖሎጂ ነው፣ መሰራውም ቴክኖሎጂ ላይ ነው። ከዛ በፊት ግን የግል ኢንትረስት አለኝ መጽሐፎች ላይ እና የኖሌጅ ዲስትሪቢሽን የመሳሰሉት ነገሮች ላይ። በሰው ልጆች ህይወት ውስጥ የመጽሐፍት ሚና በጣም ትልቅ እንደሆነ በትክክል አንደርስታንድ አደርጋለሁ። የሁለቱ አንድ ላይ መሆን ነው ፓሽኑን ወይም ለዚህ ስራ ያለመታከት ለመስራት ድራይቭ የሚያደርገው ትርፍ። ብዙ ሰዎች አይ ቲንክ በተሳሳተ የሚረዱት ምንድን ነው፣ በጣም በቀላሉ ፕሮፊት የሚገኝበት ተደርጎ ከአሁን በፊትም በስህተት አንደርስታንድ ያደረጉ ሰዎች የጻፏቸው አርቲክሎች ነበሩ። ስራው ከደራሲ ከማነጋገር ጀምሮ ፕሮዳክሽን ብቻ ሳይሆን ሁለተኛው ትልቁ ቻሌንጅ በዚች ባለፉት ስምንት ወሮች ውስጥ ያጋጠመን ህብረተሰባችን መነሻው ላይ በጥሩ ድጋፍ ነው ያለው፣ ነገር ግን ፉሊ ኢንጌጅ አያደርግም። አፑን ዳውንሎድ በማድረግ መጽሐፎችን በተለያየ ሁኔታ የመስማት ሰብስክሪፕሽን ሞዴል ነው ያለው ሰብስክራይብ የማድረግ እና በየጊዜው አዳዲስ የሚወጡ መጽሐፎችን መከታተል አሁንም ትልቅ ቻሌንጅ ወይም ፈተና አለ፣ ግን የጊዜ ጉዳይ ነው ብለን ነው የምናምነው። አሁን ቅድም እንዳነሳሃው ወደ ሰላሳ ስምንት መጽሐፎች ናቸው ያሉን። ታርጌታችን እንግዲህ ይህንን ቁጥር በጣም በብዙ ማሳደግ ነው። ምናልባት ሰዎች በቂ ምርጫ ስለሌላቸው ሊሆን ይችላል፣ በአሁኑ ሰዓት ብዙም ይሄንን ነገር እየተጠቀሙ ያልሆኑት ወይም ምናልባት የሰዎቹ ኢንተረስትን ስትራይክ የሚያደርግ ወይም የሚቀሰቁስ አይነት መጽሐፎች አቬለብል አልሆኑ ይሆናል። ያንን አርገን ለመቀጠል ነው። በአጭር ጊዜ ትርፍ ለማግኘት የጀመርነው አይደለም። አፕን ደቨሎፕ ለማድረግ አሁን ሁለቱም አቬለብል ነው። በጉግል ስቶርም፣ በፕሌይ ስቶር ላይም፣ በአፕ ስቶርም፣ በአንድሮይድም፣ በአዮኤስም አቬለብል ነው። በሁለቱም ፕላትፎርሞች፣ በየትኛውም ሀገር ብዙ ሰው ብዙ ሀገር ያሉ ሰዎች ዳውንሎድ አድርገውታል። ከሚሰጡን ፊድባክም ከአናሊቲክሱም ላይ በአውሮፓም አፍሪካ ውስጥም የተለያዩ ሀገሮች በዩኤስም፣ አውስትራሊያ ያሉ ሰዎች ዳውንሎድ አድርገውት እየሰሙ ነው። ግን በትክክል ፉሊ ኢንጌጅድ ሆነው እኛ በምንፈልገው ሬት እስኪሄዱ የጋራ ጥረት ነው የሚጠይቀው፣ ደራሲዎችን ቮለንቲር አድርገው የሚተርፉ ሰዎችን መጽሐፎቻቸውን የሚሰጡ ሰዎችን፣ ከዛ ደግሞ ሁሉ የምናደርገው አንድ በየጊዜው ሶልዳት ነው ወይም ተሸጦ አልቋል የሚባሉ መጽሐፎች በማንኛውም ሰዓት አቬለብል የሚሆንበትን መንገድ ከፈጠርን መጽሐፉ አዲስ አበባም አውስትራሊያም አምስተርዳምም ኦር ቦስተንም ቢጻፍ የትኛውም ቦታ ያለ ሰው ያንን መጽሐፍ አይቶ እንዲህ ይፈደር ነው እና በጣም የምናተኩረው ሎካሊ በኢትዮጵያ ቋንቋ በኋላም ገፋ ሲል በአፍሪካ ቋንቋ የተጻፉ መጽሐፎች ላይ ነው። ትርጉም መጽሐፎችን ሳይሆን ወደ እንግሊዝኛ መጽሐፎች ላይ ማተኮር ያልፈለግንበት ዋናው ዓላማ ይህንን ታርጌት ግሩፓችን አገር በቀል የሆኑ ስራዎችን ኢትዮጵያውያን ባሉበት ቦታ ላይ ማድረስ በሚል ስለሆነ የሁሉንም ተሳትፎ ይጠይቃል። ስሙ የተሰኘው መጽሐፍት በድምፅ ተተርከው የሚቀርቡበት አውታር ደርሶ ማየት የምትፈልጉበት ደረጃ ምን አይነት ነው? ንጽጽሮች መመለስ ከተቻለ ለምሳሌ እዚህ ሀገር ላይ ቅድም ያነሳሁት እያንዳንዱ በወረቀት ፐብሊሽ የሚደረግ ወይም ፕሪንት የሚደረግ መጽሐፍ አብሮ የኦዲዮ ፋይል ፐብሊሽ ይደረጋል እና ትልቁ ማርኬት ሼሩን ያዘው ከሰማንያ በላይ ከሰማኒያ ፐርሰንት በላይ ኦዲብል የሚባለው የአማዞ መተግበሪያ ነው። እኛ ስንነሳ ይሄ ፌዝ ዋን መተግበሪያ አድርገን ፌዝ ቱ ከዚ ጋር አብሮ የሚሄድ ኢሪደር ወይም መጽሐፎቹን በኦፕቲካል ካራክተር ሪኮግኒሽን ቴክኖሎጂ ሰዎቹ መጽሐፉን መስማትም ማንበብም የሚችሉበት እዛው አፕላይ በሁለት ክሊክ በምርጫቸው ሪድ ኦር ሊስን በሚል ሁለቱንም መጽሐፎቹ በማንኛውም ሰዓት ካሁን በኋላ ያሉትም ሲታተሙ ኢሪደር ፎርማት በኦዲዮ ፎርማት ልክ ፕሮዳክሽን መጽሐፍ ውስጥ እንዳሉት ሆኖ እያንዳንዱ እስካሁን ድረስ እንግዲህ እስካሁን በሰራ ነው ስሌት ከአስር ሺህ በላይ መጽሐፎች ወደ ኦዲዮ መቀየርም ይችሉ አሉ። ታርጌታችን እነዛን መጽሐፎች እና ካሁን በኋላ የሚወጡትንም መጽሐፎች በኦዲዮ ፎርማት ማድረግና የኢሪደሩን በጣም ፎከስ አድርገን የምንሰራው በኤጁኬሽናል ኢንስቲትዩት ላይ በሃይ ስኩል እና በሃየር ኤጁኬሽን ላይ ያሉ የትምህርት መርጃ መጽሐፎች እጥረት ስላለ እሱ እራሱን የቻለ ሌላ ፕሮጀክት ነው። ሁለተኛው ፌዛችን እሱ ነው። በዚህኛው ግን እንዳልኩት ካሉት መጽሐፎች ቢያንስ ሰባ ፐርሰንቱን ያህል ወደ ኦዲዮ በመቀየር ከአሁን በኋላ ደግሞ ባህሉን መፍጠር የማንበብ ሰዎች በተለያየ ምክንያት የመጀመሪያ ምርጫቸው ላይሆን ይችላል። ግን ቴክኖሎጂም አሁን ያለውም ትሬንድ የሚያሳየው ሰዎች የሚደመጥ ነገር እና የሚታይ ነገር ላይ ብዙ ጊዜ ማጥፋት እና የስልክ በማንኛውም ሰው እጅ ውስጥ በማንኛውም ሰዓት አክሰሰብል መሆኑ እና የኢንተርኔት አገልግሎት በሰፊው የተለያዩ ቦታዎች ላይ መኖሩ ወደዚህ ባህል እንዲመጡ ይረዳል። ሌላም ማንሳት የምፈልገው ለምሳሌ ኢንተርኔት በሌለበት ቦታ ላይ በየትኛውም ቦታ ላይ ሰዎች አንድ ጊዜ ኢንተርኔት ያለበት ሆትስፖት ያለበት፣ በአብዛኛው በኢትዮጵያ ውስጥ ወይም በገጠሮች አካባቢ አንዴ ዳውንሎድ ካደረጉት በኋላ መጽሐፉን ከዛ በኋላ ቤታቸው ሄደው መስማት ይፈልጋሉ ይችላሉ። ኢንተርኔት አያስፈልጋቸውም። ተማሪዎችም ቢሆኑ ትምህርት ቤት አካባቢ የዛ የዋይፋይ አክሰስ ካላቸው የሚፈልጉትን ማቴሪያል አንድ ጊዜ ዳውንሎድ ካርጉት በኋላ ቤታቸው ሲሄዱ ባትሪ ብቻ ነው የሚፈልገው፣ ኤሌክትሪክ ቻርጅን መሆን ነው እንጂ የሚፈልገው። ከዛ በኋላ ያለምንም ኢንተርኔት መጠቀም ይችላሉ። ስለዚህ በቀጣይነት ወደ ትምህርት ከመዝናኛ እና ከፊክሽን አልፎ ለትምህርት መጠቀሚያ መሆን የሚችልበትን መንገድ ነው የምናስበው። እጅግ በጣም አመሰግናለሁ። ይሄ ነው ሽፈራው ስሙ የተሰኘው መጽሐፍት ተተርከው የሚቀርቡበት አገልግሎት ዋና ስራ አስኪያጅ ነህ። በአድማጮቼ ስም በእጅጉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ ሀብታም፣ አንተም በጋቢና ዝግ ላይ እንግዳ አድርገ ስለጋበስከኝ በድጋሚ አመሰግናለሁ። አብራችሁን ስለቆያችሁ በእጅጉ እናመሰግናለን አድማጮቻችን ኤልያስ አስማራ የመርሃ ግብሩ አቀናባሪ ነው ሀብታሙ ስዩም ደግሞ አብረሪያችሁ ቆይቻለሁ የሳምንት ሰው ይበላል